It's over. ኢትዮጵያ ጋዜጠኞችን ዝም ለማሰኘት የምትጠቀምበትን አፋኝ ሕጎቿን ካላሻሻለች የመጻፍና የመናገር ነጻነትን የምታፍንበትን የእጅ አዙር አስጨናቂ አካሄድ ካላስተካከለች ጋዜጠኞችን ከስር መልቀቋ ብቻ ነጻ ሀገር ሊያሰኛት አይችልም ሲል ዋና ቢሮውን በዚህ በዩናይት ስቴትስ ያደረገው የጋዜጠኞች ደህንነት ተሟጋቹ ቡድን በእንግሊዝኛው ምህጻረ ቃል ሲፒጂ አስታውቋል። የዛሬውን የዓለም አቀፍ የፕሬስ ቀን በማስመልከት ጽዮን ግርማ ተከታዩን ዘገባ አጠናቅራለች። የጋዜጠኞች ደህንነት ተሟጋቹ በእንግሊዝኛው ምህጻረ ቃል ሲፒጄ የተሰኘው ዓለም አቀፍ ድርጅት በእስር ላይ የሚገኙ ጋዜጠኞችን ቁጥር ቀምሮ ይፋ በሚያደርግበት ዓመታዊ ሪፖርቱ በአውሮፓውያን ዘመን አቆጣጠር በ2017 ዓ ም በዓለም ዙሪያ 259 ጋዜጠኞች ታስረው እንደሚገኙና ከዚህም ውስጥ ኢትዮጵያ 16 ጋዜጠኞችን በማሰር በአፍሪካ ከግብጽና ከኤርትራ ቀጥሎ ሶስተኛ አፋኝ ሀገር ብሏት ነበር። አሁን አሁን በእስር ላይ የነበሩ አስራ ስድስት ጋዜጠኞችና የኢንተርኔት ጸሐፊዎች ከእስር ተለቀዋል ለመጀመሪያ ጊዜም የኢትዮጵያ እስር ቤቶች ከጋዜጠኞችና ከጸሐፊዎች ነጻ ሆነዋል የእነዚህ ጋዜጠኞች ከእስር መለቀቅ ኢትዮጵያን ከፕሬስ ነጻነት አፋኝነት የመጀመሪያ ተርታ ውስጥ ያወጣታል ወይ የሚል ጥያቄ ለጋዜጠኞች ደህንነት ተሟጋቹ ድርጅት ሲፒጄ የአፍሪካ ቀንድ ተከራካሪ አንጀላ ኩንታል አቅርቤላቸው ነበር አጭር መልስ ሰጥተውኛል በፍጹም Well, certainly, look, I mean, we, we obviously welcome the release of journalists and bloggers, but, you know, press freedom is not only about. ጋዜጠኞችና የጦማር ጸሐፊዎች መፈታት እንደ በጎ እምርታ እንመለከተዋለን። የመገናኛ ብዙኃን ነጻነት ግን ጋዜጠኞችን በማሰር ና በመፍታት ብቻ አይረጋገጥም። ኢትዮጵያን በተመለከተ የሚያሳስበን በመገናኛ ብዙኃኑ ላይ የተጣለው አፋኝ ሕግ ነው። ለመንግስቱ የምናቀርበው ጥሪ ቀድሞውኑም ጋዜጠኞቹን ለማሰር የዋለው ሕግ ማሻሻልና ይህን እድል ተጠቅመው የሚመች ሁኔታዎችን እንዲፈጥሩ ነው። የጋዜጠኞች መብት ተሟጋች ድርጅቱ አጥኚ አንጀላ ኩኝታል የጠቀሱትና ሊለወጥ ይገባዋል የሚሉት ሕግ ከዘጠኝ ዓመታት በፊት የጸደቀው የጸረ ሽብር ሕግ ነው። የኢትዮጵያ መንግስት የሕዝቡን ደህንነት ለማስጠበቅ ያወጣሁት ነው ቢልም የዚህ ሕግ አንቀጾች እየተጠቀሱ ጋዜጠኞች፣ ጸሐፊዎችና የፖለቲካ ተቀናቃኞች ሲታሰሩ መቆየታቸውን ይጠቅሳሉ። ከሕግ ማሻሻያዎቹ በተጨማሪ ይላሉ አንጀላ ኩኝታል lack of an independent press in Ethiopia. ከህግ ማሻሻያዎች በተጨማሪም የሚያሳስበን ነጻና ገለልተኛ የመገናኛ ብዙሀን መጥፋት ነው። በኢትዮጵያ ባለፉት ሶስት አመታት በርካታ የመገናኛ ብዙሀን ተዘግተዋል ወይንም ህትመታቸውን አቋርጠዋል። እነዚህ የተዘጉ የመገናኛ ብዙሀን አልተከፈቱም። በተደጋጋሚ የኢንተርኔት አገልግሎት መቋረጡና ሌሎችም ችግሮችም ይታያሉ። አንጄላ በ1997 ዓ ም በወጣው የወንጀል ህግ ላይ የተካተቱ ጋዜጠኞች ስራቸውን በነጻነት እንዳይሰሩ የሚያደርገው አሸማቃቂ ህግና የፕሬስ ህጉን ነጻነትን የሚያሳጡ ናቸው ይላሉ። በአጠቃላይ በኢትዮጵያ ጋዜጠኞችና የመገናኛ ብዙሀን ብቻ ሳይሆኑ ህዝቡም የመናገር ነጻነቱና መረጃ ማግኘት ሰብአዊ መብቱ ሊከበር ይገባል ይላሉ። አንጀላ ኩኝታል ሚዲ ፍሪደም ኢዝንት አባት ዩ ፍሪደም ፎር ጀርናሊስት የመገናኛ ብዙሀን ነጻነት፣ ሀሳብን የመግለጽ ነጻነት ለጋዜጠኞች ብቻ ሳይሆን ለዜጎችም ጭምር የተሰጠ መብት ነው። ዜጎች መረጃ የማግኘት መብትና ነጻነት አላቸው። ይህንን መረጃ ደግሞ ከመረጡትና ከፈለጉት ምንጭ ማግኘት መብታቸው ሊጠበቅ ይገባል። ልማታዊ ጋዜጠኝነት ብቻ አጠቃላይ የኢትዮጵያውያንን ጥያቄዎች፣ ፍላጎቶችና ስሜቶች አያሳይም። በሌሎች ጉዳዮች ላይ የሚያተኩሩ ዘገባዎች ለማህበረሰቡ አስፈላጊ ናቸው። ኢትዮጵያ የፕሬስ ነጻነት አፋኝ ሀገር መሆኗ ተጠቅሶ ሪፖርቶች ሲቀርቡባት ቪዲዮም ሆነ የ2017ቱ የመጀመሪያው አይደለም። የመናገርና የመጽሐፍ ነጻነትን የሚገመግሙ ዓለም አቀፍ ተቋማት በሙሉ ሁሌም በሚያወጡት ሪፖርታቸው በኢትዮጵያ ለሰብአዊ መብት መከበር የቆሙ መንግስቱን የሚተቹና የሚያጋልጡ ጋዜጠኞችን በማሰርና በማሳደድ ከሙያው በማስወጣት ከፍተኛ ወቀሳ ይቀርብባታል። ድንበር የለሽ ሪፖርተሮች አርኤስኤፍ የሚባለው የፕሬስ ነጻነት ተሟጋች ቡድን ኢትዮጵያ በፕሬስ ነጻነት ይዞታዋ ከ180 ሀገሮች 150ኛ ቦታ ላይ ያስቀምጧታል። የሲፒጂ አንጄላ በአንድ ሀገር የፕሬስ ነጻነት ሲታፈን የሚታፈኑት ጋዜጠኞቹ ብቻ ሳይሆኑ ዜጎች ናቸው ይላሉ። መገናኛ ብዙሀን ሲገደብ ዜጎች ነጻና ገለልተኛ ከሆኑ የመገናኛ ብዙሀን መረጃ አግኝተው የራሳቸውን ውሳኔ እንዳይወስኑ ይገደባሉ ማለት ነው ብለዋል። ኢትዮጵያ ውስጥ ያለው የፕሬስ ነጻነት በእስር በስደትና በመታፈን መካከል የሚገኝ እንደሆነ ሲነገር ቆይቷል። ዋዜማ የተሰኘው የኢንተርኔት ሬዲዮ አዘጋጆች ይህንን የኢትዮጵያን የመገናኛ ብዙሀን ይዞታ የሚያሳይ ሪፖርት አዘጋጅተው አውጥተዋል። ከአዘጋጆቹ አንዱና በዩናይትድ ስቴትስ በስደት ላይ የሚገኘው ጋዜጠኛ አርጋው አሽኔ የሪፖርቱ አጠቃላይ ይዘትና ዓላማው ምን እንደሆነ ጠይቄው ነበረ የአጠቃላይ ይዘቱ በኢትዮጵያ በተለይም ደግሞ ከሺህ ዘጠኝ መቶ ዘጠና ሰባት የምርጫ ተከትሎ ከነበረው የፖለቲካ ሁኔታ በኋላ የኢትዮጵያ ሚዲያ ምን ይመስላል የሚለው ነው የበለጠ አጽንኦት የሰጠ ነው። በኢትዮጵያ ውስጥ አጠቃላይ ሰዎች መረጃ ለማግኘት ያላቸው አክሰስ ወይም እድል ምን ይመስላል፣ የመገናኛ ብዙሃን መረጃ ለመስጠት ያላቸው ዝግጁነት ምን ይመስላል የሚለውን ነው። በዛ ረገድ የህትመት፣ የብሮድካስት ወይም የሬዲዮ እና የቴሌቪዥን እንዲሁም የኢንተርኔት ተደራሽነትን ለመመልከት ሞክረናል እና በአስራ ሁለት ዓመታት ውስጥ መንግስት ከፈጠረው የህግ ተጽዕኖ ላይ የጸረ ሽብር ህግ፣ ሌሎች ህጎችን አውጥቶ ተፈጠረው የማፈን ዘዴ በተጨማሪ ሚዲያዎቹ ያለባቸውን የኢኮኖሚ ሁኔታ፣ የባለሙያ ደረጃ፣ የስርጭት ሁኔታ፣ በህዝቡም ዘንድ ያላቸው ተቀባይነትን ሁኔታ የገመገምንበትና በአጠቃላይ በሀገር ቤት ያለው የመገናኛ ብዙኃን የመጫወቻው ሜዳ ምን ይመስላል የሚለውን የሚመለከት አጠቃላይ ዝርር ይደረግ ነው። ይሄ በጣም ሰፊ ነው። ሁሉንም የሚዳስስና የሚያካትት ነው። በዝርዝር ማየት ያስፈልጋል። ግን እንደው በአጠቃላይ በድፍኑ ስናየው አሁን ባለው ሁኔታ ምን ውጤት አገኛችሁ? ያገኘነው ሁኔታ በኢትዮጵያ ያለው የመገናኛ ብዙኃን እጅግ በሚያሳፍርም በሚያስደነግጥም ሁኔታ በዝቅተኛ ሁኔታ ላይ እና በአስቸጋሪ ሁኔታ ላይ ሪፖርቱ ያረጋግጣል። ለዚህም በማስረጃ ያቀርባል። የትኛውም አፍሪካ ሀገር ያነሰ ደረጃ ላይ እንዳለን የሚያሳይ ነው። ኢትዮጵያ ካላት የሕዝብ ቁጥርና ካለን ተለያይነት ወይም ዳይቨርሲቲ አንጻር ያሉን የመገናኛ ብዙኃን ውጤቶች በጣም በቁጥርም በጥራትም በጣም ዝቅተኛ መሆናቸው ነው የሚያሳየው። በጣም ብዙ ገና መሰራት ያለበት ወይም መቀየር ያለበት ያለበት እንደሆነ ለመረዳት ይቻላል። ሪፖርቱን እንደተመለከተ እንግዲህ ኢትዮጵያ ለረጅም ጊዜ የዓለም አቀፍ ተቋማት የሰብአዊ መብት ይዞታን የሰብአዊ መብት ሲባል እንግዲህ የመናገር፣ የመጻፍ፣ የማንበብ መብትን ይጨምራል ና እነዚህን ይዞታ የሚገመግሙ ዓለም አቀፍም አገር ውስጥም ያሉ ተቋማት ግለሰቦችም ባለሙያዎችም በሚያወጧቸው ሪፖርቶች ና በሚዘገቡ ዘገባዎች ጋዜጠኞች እስር ቤት እንደሆኑ እስር ቤትም ከቀቡ በኋላ የሚፈጸሙባቸው የሰብአዊ መብት ጥሰቶችም እየወጡ ለዘገባ ይቀርቡ ነበር። አሁን ለመጀመሪያ ጊዜ የኢትዮጵያ እስር ቤቶች አስራ ስድስት ጋዜጠኞች እስር ቤት ነበሩ። አሁን ከእስር ተለቀዋል። እስር ቤቶቹ ከጋዜጠኞች ነጻ ሆነዋል። ይሄስ የመሻሻልን ሁኔታ አያሳይም? ይሄ አንድ እርምጃ ነው፣ በጎ እርምጃ ነው፣ ጥሩ ነው። ግን የኢትዮጵያ ሚዲያ ጋዜጠኞችን ከማሰር እና ከመፍታት በበለጠን ብዙ መሻሻል የሚገባቸው ነገሮች እንዳሉ ያመለክታል። ምክንያቱም የመገናኛ ብዙሃን የገቢ ምንጭ እንዳይኖራቸው የሚያደርጉ የተለያዩ አሰራሮች ተለምደዋል። በሀገሪቱ ውስጥ መረጃ ለማግኘትም ይቸገራሉ በህዝቡ ዘንድም ተአማኒነት እንዳይኖራቸው ህዝቡም ጋዜጣ የማንበብ ልምዱ ከዕለት ወደ ዕለት እንዲያሽቆለቁል ተደርጓል። ምክንያቱም በሀገሪቱ ባለው አጠቃላይ የፖለቲካ ሁኔታ ምክንያት አንቺም እንደምታውቂ ጋዜጦች በአብዛኛው ዋና ዋና ጥቂት ከተሞች፣ አለበለዚያም አዲስ አበባ ብቻ ነው ጋዜጣ የሚቀርበው። ስለዚህ በግል የህትመት ሚዲያ ላይ ለተሳተፉት በጣም ትልቅ ፈተና ከፊታቸው ይጠብቃቸዋል። በእርግጥ በርካታ የግል ራዲዮና የቴሌቪዥን አገልግሎቶች አሁን እየተጀመሩ ነው። እነዚህ ግን አብዛኞቹ መዝናኛ ላይ ያተኮሩና በሀገራዊ ጉዳይ ላይ ወይም ደግሞ በዕለት በዕለት የህዝቡ የኑሮ ሁኔታ ላይ የሚያተኩሩ አይደሉ። ስለዚህ በሀገር ቤት ስልሳ ሶስት የሚሆኑ ሬዲዮ ጣቢያዎች አሉ። አሁን ኮሚኒቲ ሬዲዮ የተለያዩትን ጨምሮ ለስልሳ ሶስት ሬዲዮ ፈቃድ ተሰብቷል። በሳተላይት የሚተላለፉ ከውጭ ሀገር ብዙ ቴሌቪዥኖችም አሁን እየመጡ ነው። ግን እነዚህ ሁሉ የኢትዮጵያን ህዝብ የመረጃ የሚያጠቅማ ጥያቄ የሚመልሱ አይደሉም። በኢንተርኔትም የሚመጡ መረጃዎች አሉ። ያም ደግሞ በቂ አይደለም። ሁሉም ላይ በየዘርፉ የተቀመጠ ጋሬጣ ወይም ግርዶሽ አለ። ያንን ያንን ፈተና ማለፍ ገና ይጠበቅብናል እና እስረኞችን ማሰር እና መፍታት በጎ እርምጃ ከሰብአዊ ዓይን ካየ ነው በጣም ትልቅ እርምጃ ነው። ግን ደግሞ ጋዜጠኞቹ ታስረው ከወጡ በኋላ ደግሞ ስራ መስራት የሚችሉበት ድባብ በመንግስት በኩል መፈጠር አለበት። ሌሎች አካላትም ድጋፍ ማድረግ አለባቸው፣ እንዲሻሻል ሁኔታው። ምክንያቱም ችግራችን ከመታሰርና ከመፈታትን በላይ ነው። በቅርቡ ከእስር ከተፈቱት ጋዜጠኞች መካከል አንዱና መንግስቱን በመተቸት የሚታወቀው አሁን ከህትመት ውጪ የሆኑት የፍትህ የልዕልና የአዲስ ታይምስና የፋክት ጋዜጣና መጽሄቶች አዘጋጅ የሆነው ጋዜጠኛ ተመስገን ደሳለኝ የጋዜጠኞችን መፈታት ከማወደስ በፊት ቀድሞ ሊታይ የሚገባው ጉዳይ እንዴት ተፈቱ የሚለው ነው ይላል። ሁላችንም እስከምናውቀው ድረስ ባለፉት ሶስት አመታት ውስጥ በኦሮሚያና አንዳንድ የአማራ አካባቢዎች ከፍተኛ የሆነ የህዝብ ቁጣዎች ነበሩ። ለዚህ የህዝብ ቁጣ ውጤት ካመጣበት አንዱ ጉዳይ በኋላ እመለማ ከመጡ በኋላ ደግሞ ካለው ጉዳይ ጋር ሁለት ውጤቶችን አያይዘን ማየት እንችላለን። አንዱ እመለማ የመጡት የህዝብ ጥያቄ ሲሆን ከህዝብ ጥያቄዎችም ዋነኛው የፖለቲካ የመሆኑ ጉዳይ ነው። ስለዚህ አዲሱ አመራር የህዝብ ጥያቄ ወደ ጎን ቢገፋው በስልጣኑም አስጊ ስለሚሆንበት አስጊ ስለሚሆንበት ምን አደረገው? በቀጥታ ኢህአዴግ ውስጥ ወሰደ ሆና የመታደያ አጀንዳ አደረገው። በዚህ ውጤት መጣ፣ እሰኞች ተፈቱ። ሁለተኛው ደግሞ ብሱ የማገለም ይህ የመሰለ ስልጣን መንገራቀጥን ተከትሎ የሚመጣ ሽግግር ሲሆን አዲስ መጡ ጣሪቅ ነት መታየት ለተቀባይነት ያለውን ጠቀሜታ ስለሚያውቀው ከነዛቸው ቀዳሚ እርምጃ የሚደረሰለው ከሚታሰቡት የመጀመሪያዎቹ በፖለቲካ የታሰሩ ሰዎችን መፍታት ነው። እንዲሁም በተወሰነ ጊዜ ነጻነት ያለ የሚያስመስሉ ነገሮችን የሚያደርጉባቸው ሁኔታዎች እንዳሉ ይታሉ። እስረኛ ጋዜጠኞች ከመፈታታቸው በላይ ከዚህ በኋላ አሰሪ ሁኔታ ይኖራል ወይ የሚለው ጥያቄ ወሳኙ ነውም ብሏል። እዚህ ጋዜጣ መነሳት ያለበት ጉዳይ የተፈቱት ጋዜጠኞች የታሰሩብን አዋት አሁንም ስራ ላይ መሆኑን አለም መሳት የለበት ነው። የሮቃክሮ ጋዜጠኞች ሲታሰሩ አሸባሪ ተብሎ ነው የጋዜጠኝነት ሙያቸው ሁሉ ተክዱ ነው የታሰሩት። ሁላችን እንደሚያስታውሰው ጋዜጠኞችን ታሰረ በኋላ ሁሉም አሸባሪ ሁለት ሲተ አጋጣሚ እኔም ብቻ ነው በጋዜጠኝነት የታሰሱ። እንግዲህ አዲስ አመራር አሸባሪ ተብሎ በጋዜጠኝነት ስራቸው ብቻ ተፈሰው እያወቀ ከተፈቱ በኋላ ስለ ጋዜጠኝነታቸው እውቅና ሲሰጥ አላየንም። እንግዲህ ኢትዮጵያ ውስጥ የፕሬስ ነጻነት አለ ወይስ የለም የሚለውን ጥያቄ በደንብ ለመመለስ ከዚህ በኋላ ስድስት ወር መጠበቅ የጋዜጠኞች መብት ተሟጋቹ ድርጅት ሲፒጄ ተወካይ አንጀላ ኩንታል በቅርቡ አንድ መቶ ሀያ ድርጅቶችና አፍሪካውያን ጸሀፊዎችና ደራሲዎች የፈረሙት አቤቱታ ለአፍሪካ ህብረት ኮሚሽን ቀርቧል። በዚህም የስም ማጥፋት ወንጀልና ተያያዥ የመገናኛ ብዙሀን ህጎች እንዲሻሻሉ ተጠይቋል። አዲሱ የኢትዮጵያ መንግስት አስተዳደር ከጎረቤት ኤርትራ ወይም ከሌሎች አንዳንድ አካባቢዎች የተሻለ ምላሽ ይኖረዋል የሚል ተስፋ አለን ብለዋል። የአሜሪካ ድምፅ ጽዮን ግርማ፣ ዋሽንግተን ዲሲ